You with SBS Radio. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። ስቴትና ክፍለ ግዛቶች ገደቦቻቸውን ሊያላሉ ነው፣ ተመላሽ መንገደኞች ከወሸባ በፊትና በኋላ የኮሮና ቫይረስ ምርመራ ይደረግላቸዋል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ስቴትና ክፍለ ግዛቶች በብሔራዊ ካቢኔ ስብሰባ ላይ ከታደሙ በኋላ ገደቦቻቸውን በተጨማሪ እንደሚያላሉ አስታወቁ። የብሔራዊ ካቢኔው በታካይነትም በጉዳት ላይ ያለው የመዝናኛ መስክ እንዲያገግም የሚያስችል ፍኖተ ካርታ ነድፏል። ጠቅላይ ሚኒስትር ስኮት ሞሪሰን የፌዴራል መንግስቱ ለምጣኔ ሀብት ማንሰራራት ከስቴትና ግዛቶች ጋር በቅርበት እንደሚሰሩ ሲገልጡ በዛሬ ዕለት በብሔራዊ ካቢኔው በሦስት ደረጃ እቅዱ ጸንተዋል። ገደቦቹን በሚቀጥለው ወር የማርገቡ መግለጫዎችንም መስጠቱን ይቀጥላሉ። ፕሪሜሮቹ የየራሳቸውን መግለጫዎች በየፊናቸው ያስታውቃሉ ብለዋል። ይህ በእንዲህ እንዳለም ደቡብ አውስትሬሊያ ሰሜናዊ ግዛትና ታዝማንያ በሚቀጥለው ወር ገደቦቻቸውን የሚያረግቡ መሆናቸውን ገልጠዋል። ደቡብ አውስትሬሊያ ከጁላይ 20 ጀምሮ ከሁሉም የአውስትራሊያ ክፍለ አገራት ተጓዦችን ታስተናግዳለች። ቲያትሮችና የአድላይድ ካሲኖ በሚቀጥለው ሳምንት ክፍት ይሆናሉ። ኖርዘርን ቴሪቶሪ ከጁላይ 17 አንስቶ የወሰን ገደቦቿን ታላላለች። ይሁንና ኮሮና ቫይረስ በስፋት ከሰፈነባቸው ስፍራዎች የሚመጡትን በራሳቸው ወጪ ወሸባ ገብተው እንዲቆዩ ታደርጋለች። ታዝማኒያ የጤና ምክርን ተመርኩዛ ወሰኗን ከጁላይ 17 ጀምሮ ትከፍታለች። የታዝማኒያ ፕሪምየር ፒተር ጉትዊን በመጪዎቹ ሳምንታት በተለይም ቪክቶሪያን አስመልክቶ የወሰን ከፈታዋን በተመለከተ ክለሳ እንደምታደርግ ሲገልጡ ወሰናችንን በነገው ዕለት የምንከፍት ቢሆን እንኳ ለቪክቶሪያ ወሰናችንን ክፍት አናደርግም። ወሰናችንን አስመልክቶ ግልጽ ማድረግ የምፈልገው ማንም ይደውል ማን፣ የጉዳይ አስፈጻሚ ቡድን ወይም ጠቅላይ ሚኒስትር ግድለኝም። የጤና ምክሩ ገደቦቻችንን መጠበቅ አለብን የሚል ከሆነ ገደቦቻችንን ሳናላላ አጥብቀን እንቆያለን ብለዋል። ከባህር ማዶ ወደ አውስትሬልያ ተመላሽ መንገደኞች ወሸባ ከመግባታቸውና ከመውጣታቸው በፊት የኮቪድ-19 ምርመራ ይደረግላቸዋል። የአውስትሬልያ ዋና የሕክምና ኃላፊ ብሬንደን ማርፊ በሆቴል ውስጥ ወሸባ ገብተው ካሉት ተመላሽ መንገደኞች ቫይረሱ የተገኘባቸው መኖራቸውን ገልጠዋል። እንደ ቪክቶሪያ የጤና ኃላፊዎች ገለጣ ከሆነ ከተመላሽ መንገደኞች መካከል አንድ ሶስተኛ ያህሉ ቫይረሱ የተገኘባቸው መሆኑን አስታውቀዋል። ፕሮፌሰር መርፊ ቪክቶሪያ ውስጥ ይህ እንደሚከሰት ቀደም ብሎ የተገመተና እቅድም የተያዘለት እንደሆነ ገልጠዋል። ምዕራብ አውስትሬሊያ የኮሮና ቫይረስ ገደቦችን በዚህ ሳምንት መጨረሻ ላይ ምዕራፍ አራት ገደቦቿን ተላላለች። ከአርብ እኩለ ሌሊት ጀምሮ ግብር ላይም ይውላል። ዳንስ ቤቶችና ካሲኖ ቆመው ለሚጠጡ ደንበኞች አልኮል መሸጥ ይፈቀድላቸዋል። እንዲሁም የመድረክ የኮንሰርት አዳራሾች፣ የቡና ቤቶችና ዳንስ ቤቶች ደንበኞች ቆመው መስተናገድ ይችላሉ። ትላልቅ የመዝናኛና የስፖርት ስፍራዎች በግማሽ መጠናቸው ያስተናግዳሉ። በሌላም በኩል አውስትራሊያ ውስጥ ሰላሳ ሰባት ሰዎች አዲስ በኮሮና ቫይረስ ተይዘዋል። ሰላሳዎቹ ከቪክቶሪያ ስድስት ከኒው ሳውዝ ዌልስና አንድ ከኩዊንስላንድ ናቸው። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ስቴትና ክፍለ ግዛቶች ገደቦቻቸውን ላላሉ ነው። ተመላሽ መንገደኞች ከወሸባ በፊትና በኋላ የኮሮና ቫይረስ ምርመራ ይደረግላቸዋል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።